Four. ጤና ይስጥልኝ አድማጮች። ኢትዮጵያውያን አትሌቶች በተለያዩ የዓለም መድረኮች ድል ቀንቷቸዋል። ኬንያውያን ብርቱ ተፎካካሪነታቸውን አስመስክሯል። ቃለ መጠይቅ ይኖረናል። በእንግሊዝ ኤፍ ኤ ካፕ ግጥሚያ ፕሌማውዛር ግል ትናንት በአስደንጋጭ ሁኔታ ሊቨርፑልን አንድ ለዜሮ በማሸነፍ ከአራተኛ ዙር አሰናብቶታል። አሰልጣኙ በርካታ ወሳኝ ተጫዋቾችን አለማሰለፋቸው በእጅጉ ጎድቷቸዋል። በጀርመን ቡንደስሊጋ መሪው ባየር ሚንሽን ድል ሲቀናው፣ ተከታዩ ባየር ሌቨርኩሰን ነጥብ ጥሏል። ባርሴሎና በአስር ተጫዋቾች አራት ለአንድ አሸንፏል። አብራችን ቆቱም በቅድሚያም አትሌቲክስ ዱባይ ውስጥ ትናንት በተካሄደው የግማሽ ማራቶን ውድድር ኢትዮጵያዊቷ አትሌት ያለምዘርፍ የኋላው አሸንፋለች። አትሌት ያለምዘርፍ ውድድሩን በአንደኛነት ያጠናቀቀችው አንድ ሰዓት ከሰባት ደቂቃ ከዘጠኝ ሰከንድ ሮጣ በመግባት ነው። የብሪታንያዋ ሯጭ አይሊሽ ማኮሎኝ ሁለተኛ ደረጃ አግኝታለች። ኬንያውያን አትሌቶች ጃክሊ ቼሮኖ ፍሪዳ ነዲንዳ፣ ዶሪን ጄብ ቺርችር እና ቬሮኒካ ኒያሩዋይ ዋንጂሩ ከሶስተኛ እስከ ስድስተኛ ተከታትለው ገብቷል። ኬንያዊው ቤርናርድ ኮዬች በአንደኛነት ለማጠናቀቅ የፈጀበት ጊዜ አንድ ሰዓት ከ15 ሰከንድ ነው። የአገሩ ልጆች ዊስሌ የጎ ና ኤኖስ ኪፕሩቶ ሁለተኛ ና ሶስተኛ ደረጃ አግኝቷል። ለጀርመን የሚሮጠው ሳሙኤል ፍትዊ ስብሀቱ አራተኛ ደረጃ ሲያገኝ ኢትዮጵያዊ አትሌት ስዩም ብርሃኑ ረጋሳ በአምስተኛነት አጠናቋል። ሌላ ሁለተኛው ኢትዮጵያዊ አትሌት ሌሊሳ ፉፋ ነጋሳ ስምንተኛ ደረጃ አግኝቷል። በፈረንሳይ የሜዝ የዓለም የቤት ውስጥ ሻምፒዮና ውድድር ደግሞ ቅዳሜ በተካሄደው ማለት ነው፣ ኢትዮጵያውያን አትሌቶች በተለያዩ የመካከለኛ ርቀቶች ድል ቀንቷቸዋል። በ800 ሜትር ፉክክር ኢትዮጵያዊቷ አትሌት ጽጌ ድጉማ አንደኛ በመውጣት አሸንፋለች። አትሌቷ ያስመዘገበችው አንድ ደቂቃ ከ58.97 ሰከንድ የቦታው ክብረ ወሰን ሆኖ ተመዝግቦላታል። በ1500 ሜትር ውድድር ሌላኛዋ ኢትዮጵያዊት አትሌት ሳሮን በረሀ በ አራት ደቂቃ ከ4.51 ሰከንድ በመሮጥ አሸንፋለች። በወንዶች የ3000 ሜትር የቤት ውስጥ ውድድር ደግሞ ኢትዮጵያዊ አትሌት ኩማ ግርማ 7 ደቂቃ ከ31.78 ሰከንድ በመሮጥ የግሉን ምርጥ ሰዓት አስመዝግቦ በአንደኝነት ለድል በቅቷል። ደረጃቸውን የጠበቁ በቂ የመወዳደሪያ ስፍራዎች በሌሉበት ሁኔታዎች አትሌቶቻችን በተለያዩ የዓለም መድረኮች የሚያገኟቸውን ውጤቶች ነው ያስቃኘኗችሁ። በኢትዮ ኤፍኤም 107.8 የኢትዮ ስፖርት ዋና አዘጋጅና አቅራቢ ምስጋናው ታደሰ። ውጤቶቹ ምን ያሳያሉ? የመወዳደሪያ ስፍራዎች በቂ ያለመኖራቸውስ ምን ሊያመጣ ይችላል ወደፊት? አመሰግናለሁኝ። እንግዲህ ሰሞኑን የኢትዮጵያውያን አትሌቶች በቤት ውስጥ ውድድር ላይ ያስመዘገቧቸው ውጤቶች አሉ። እነዚህ ውጤቶች አብዛኛውን ክብር መውሰድ የሚችሉት የአትሌቶቹ ናቸው ማለት ይቻላል። ምክንያቱም ኢትዮጵያ ውስጥ በዚህ ሰዓት ላይ ምንም አይነት የቤት ውስጥ የመሮጫ ትራኮች በሌሉበት በግላቸው እየለፉ ያስመዘገቡት ውጤቶች ናቸው እንኳን የቤት ውስጥ ቀርቶ ከቤት ውስጥ ውጭ ያሉ ትራኮች እንኳን አስቸጋሪ ሁኔታ ላይ ባሉበት ሁኔታ ላይ እነዚህ አትሌቶች ይህንን ማስመዝገባቸው ጥሩ ነገር ነው። ነገር ግን እነዚህ ውድድሮች በግል የሚከናወኑ የቤት ውስጥ ውድድሮች ናቸው። ከፊታችን የዓለም የቤት ውስጥ ሻምፒዮና ይጠብቀናል። እዛ ውድድር ላይ ከእያንዳንዱ ሀገር የተመረጡ ጠንካራ የተሻለ ሰዓት ያላቸው አትሌቶች የሚመጡበት፣ ስለዚህ እዛ ላይ ትልቅ ፈተና ሊገጥመን ይችላል። ምናልባት የኢትዮጵያ አትሌቲክስ ፌዴሬሽን አዲስ ባለስልጣናትን እንዲሁም አትሌቶቹን ስታነጋግር ይሄንን ችግር ለመቅረፍ ምን እየተደረገ ነው ብለዋል? ምንስ ቢደረግ ይሻላል ነው የሚሉት። በእነሱ በኩል እንግዲህ የአዲሱን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንን በዚህ ጉዳይ ላይ አነጋግሬው ነበር። በዚህ ሰዓት ላይ የቤት ውስጥ ቀርቶ የሜዳ ውጭ ትራክ ምንም አይነት ነገር አስቸጋሪ ሁኔታ ውስጥ ስለምንገኝ አዲስ አበባ ስቴዲየም በእድሳት ምክንያት ትራኩ ተነስቷል። ወጣቶች አካዳሚ ትራኩ ተላልጧል። አትሌቶች የሚችሉ እየከፈሉ የማይችሉ ደግሞ በእርዳታ እየጠየቁ በቀነኒሳ በቀለ ትራክ ላይ እየሰሩ ይገኛሉ። በባለፈው አመራር ከውጭ የመጣ የመሮጫ ትራክ አለ። ያ የመሮጫ ትራክ ተገዝቶ ኢትዮጵያ ከገባ በጣም በሚገርም ሁኔታ አንድ ዓመት አስቆጥሯል። አልተነጠፈም። በጅቡቲ ወደብ ገብቶ ትራኩ ሞጆ ደረቅ ወደብ ላይ መጋዘን ውስጥ ታሽጎበት ይገኛል። ከመንግስት ጋር እየተነጋገርን እንገኛለን። ሞጆ ደረቅ ወደብ መጋዘን ውስጥ የሚገኘውን ትራክ አስወጥተን ለማንጠፍ ጥረት እያደረግን እንገኛለን። በአዲስ አበባ ስቴዲየም ትራኩ ይነጠፋል። ግንቦት ላይ በርካታ ዓለም አቀፍ አትሌቶች ራሱ ስለሽ ስንን ጨምሮ እነ ቀነኒሳ በቀለ ሌሎችም አትሌቶች የወጡበት የኢትዮጵያ አትሌቲክስ ሻምፒዮና በአዲስ አበባ ይከናወናል። ያንን እንዲደርስልን ትራኩን የማንጠፍ ስራ እየሰራን እንገኛለን። ከመንግስት ጋር እየተነጋገርን የወጣቶች ስፖርት አካዳሚን ትራክ የማንጠፍ ስራዎችን ለመጀመር ጥረት እያደረግን እንገኛለን። በዚህ አይነት ሁኔታ ግን ቶሎ ትራኩን ማድረስ የማንችል ከሆነ አሁንም ትልቅ ፈተና ይጠብቀናል። ያንን ችግር ለመቅረፍ ከወዲሁ ከፍተኛ ከፍተኛ ጥረት እያደረግን እንገኛለን የሚል አስተያየቱን ሰጥቶኛል። አትሌቶቹስ ከአትሌቶቹ ጋር በተያያዘ ጥያቄ ያነሳውላቸው አትሌቶች ነበሩ። ኢትዮጵያ ውስጥ ምንም አይነት የትራክ መሮጫ መም ስለሌለ በዚህ ምክንያት ፊታችንን ወደ ጎዳና ሩጫዎች ለማዞር ተገደናል። የምንሮጠው ትራክ ላይ ሆኖ የምንሰራው ግን እንጦጦና ሰበታ ወይንም ሰንዳፋ ጫካዎች ውስጥ ስለሆነ ያ ደግሞ ከኛ ጋር ሊመጣጠንልን ስላልቻለ ፊታችንን ወደ ጎዳና ሩጫዎች እያዞርን ነው። የምንሰጋው ነገር በቀጣይ ውድድሮች ላይ የትራክ ውድድሮች ላይ በዓለም ሻምፒዮናም በኦሎምፒክም ውጤት እንዳናጣ እንሰጋለን የሚል ነገር ነው ያነሱት። በሳምንቱ መጨረሻ በተከናወኑ የእግር ኳስ ግጥሚያዎች በስፔን ሴሪያ በአስር ተጫዋቾች የተወሰነው ባርሳ ተጋጣሚው ሴቪያን በሰፋ የግብ ልዩነት አራት ለአንድ አሸንፏል። ከመሪው ሪያል ማድሪድ በሁለት ነጥብ ነው የሚበለጠው። ላሊጋውን በ50 ነጥብ የሚመራው ሪያል ማድሪድ ቅዳሜ ዕለት በአንድ ነጥብ ልዩነት ከሚከተለው አትሌቲኮ ማድሪድ ጋር አንድ እኩል ተለያይቷል። ዛሬ ማታ ማዮካ በሜዳው ኤስታዲ ማዮካ ኦሳሱናን ይገጥማል። በእንግሊዝ ኤፍ ኤ ካፕ ግጥሚያ ፕሊማውዝ አርጋይል ትናንት በአስደንጋጭ ሁኔታ ሊቨርፑልን አንድ ለዜሮ በማሸነፍ ከአራተኛ ዙር ውድድር አሰናብቶታል። የሊቨርፑል አሰልጣኝ አርኔ ስሎት ከዚህ ቀደም ብዙ አብረው ያልተጫወቱ ተጫዋቾች ማሰልፋቸው ብርቱ ዋጋ አስከፍሏቸዋል። ሽንፈቱን አሰልጣኙ እጅግ የሚያበሳጭ ብለውታል። ክሪስታል ፓላስ ዛሬ ማታ ከዶን ካስተር ጋር ይጫወታል። በነገው ዕለት ኖቲንግሃም ፎረስትን ኤክስተር ሲቲ ያስተናግዳል። ትናንት ቶትናም ባስቶን ቪላ የሁለት ለአንድ ሽንፈት ገጥሞታል። ቅዳሜ ዕለት ማንቸስተር ሲቲ ለይቶን ኦሪየንትን እንዲሁም ማንቸስተር ዩናይትድ ላይስተር ሲቲን ሁለት ለአንድ አሸንፏል። በእንግሊዝ ፕሪምየር ሊግ መሪው ሊቨርፑልና ኤቨርተን ተስተካካይ ጨዋታቸውን ረቡዕ ማታ ያደርጋሉ ሊቨርፑል ፕሪሚየር ሊጉን በ56 ነጥብ ይመራል። ኤቨርተን በ26 ነጥብ 16ኛ ደረጃ ላይ ይገኛል። ተከታዩ አርሰናል 50 ነጥብ አለው። ኖቲንጋም ፎረስት 47፣ ቸልሲ 43። ማንቸስተር ዩናይትድ በ29 ነጥብ 13ኛ ላይ ሰፍሯል። ላይስተር ሲቲ፣ ኤፕስዊች ታውን እና ሳውስምፕተን ከ18ኛ እስከ መጨረሻው 20ኛ ወራጅ ቀጠና ውስጥ ተደርድሯል። ፕሪሚየር ሊጉን የሊቨርፑል አጥቂ መሐመድ ሳላ በ21 ከመረብ ያረፉ ኳሶች በኮከብ ግባግቢነት ይመራል። የማንቸስተር ሲቲው ኤርሊንግ ሆላንድ በ19 ለ9 ይከተላል። የኒውካስሉ አሌክሳንድር ኢሳቅ በ17 ግቦቹ ሶስተኛ ደረጃ ላይ ይገኛል። ቡንደስሊጋ ከረፍት መልስ በአስር ተጫዋቾች የተወሰነው ላይፕሲጅ ሳንክት ፓውሊን ትናንት ሁለት ለዜሮ አሸንፏል። በ36 ነጥብ አራተኛ ደረጃ ላይ ይገኛል። 39 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው አይንትራክት ፍራንክፉርት ከቦሩሲያ ሚንሽን ግላድባ ጋር አንድ እኩል ተለያይቷል። ባየር ሌቨርኩሰን ቅዳሜ ዕለት ከቮልስቡርግ ጋር ያለምንም ግብ በመለያየት በ46 ነጥብ ሁለተኛ ደረጃ ላይ ይገኛል። በመደበኛ ጨዋታው መገባደጃ ላይ አንድ ተጫዋቹን በቀይ ካርድ ያጣው ቦሩሲያ ዶርትሞንድ ሽቱትጋርት ሁለት ለአንድ ተሸንፏል። ቦሩሲያ ዶርትሙንድ 29 ነጥብ ሰብስቦ 11ኛ ደረጃ ላይ ይቃትታል። ሃይደንሃይም፣ ሆልሽታይን ኬል እና ቦሁም ከ16ኛ እስከ 18ኛ ወራጅ ቀጠና ውስጥ ይገኛሉ። መሪው ባይር ሚንሽን አሊያንስ አሬና ሜዳ ውስጥ ቬርደር ብሬመንን 3 ለዜሮ 0 ሸኝቷል። በተያያዘ ዜና ባይር ሚንሽን የአፍሪቃ እግር ኳስን ለማሳደግ በሚል ከሩዋንዳ ጋር ያደረገው የ5 ሚሊዮን ዶላር ትብብር የኮንጎ ዲሞክራሲያዊ ሪፐብሊክን እጅግ አስቆጥቷል። ኮንጎ የኤም 23 ታጣቂዎችን ኮንጎ ውስጥ ይደግፋል ካለችው ሩዋንዳ ጋር ውሉ መፈረሙን በደም የተነከረ ብለዋለች። የኢትዮጵያ ሴቶች ብሔራዊ የእግር ኳስ ቡድን ሉሲዎቹ ከነገ በስቲያ ረቡዕ የካቲት አምስት ቀን ከጅቡቲ ብሔራዊ ቡድን ጋር አዲስ አበባ ውስጥ በአበበ ቢቅላ ስታዲየም የመጀመሪያውን የወዳጅነት ግጥሚያ ያከናውናሉ። ከኡጋንዳ ጋር በአፍሪቃ ሀገራት የሴቶች እግር ኳስ ዋንጫ የማጣሪያ የመጀመሪያ ዙር ደርሶ መልስ ግጥሚያዎቹ የሚከናወኑት በዚሁ የካቲት ወር ውስጥ ነው። ከጅቡቲ ጋር የሚደረገውም አቋምን ለመፈተሽ ነው። ሉሲዎቹ አቋማቸውን የሚፈትሹበት የጅቡቲ ቡድን በበርካታ የአፍሪቃ ሀገራት እጅግ በሰፋ የግብ ልዩነት አንድም ሳያገባ በተደጋጋሚ የተሸነፈ ቡድን ነው። በሱፐር ቦውል የአሜሪካ እግር ኳስ ግጥሚያ ፊላዴልፊያ ኤግልስ ሁለተኛ ድሉን አስመዝግቧል። ፊላዴልፊያ ካንሳስ ሲቲን ፍጻሜው የሱፐር ቦል ግጥሚያ አርባ ለሃያ ሁለት ድል ሲያደርግ በሚሊዮን የሚቆጠሩ ሰዎች በመላው ዓለም ጨዋታውን ተከታትሏል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።